host Linor Mudo in Washington. ይህ የአሜሪካ ድምጽ ነው። በአጭር ሞገድ በ19 እና በ25 ሜትር ባንዶች እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻንል 57 ዲግሪስ ዌስት ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ የዕለተ ቅዳሜ መጋቢት 30 2015 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂ ይታዬ ነኝ። ለምሽቱ የያዝናቸውን መሰናዶዎች ለማስተዋወቅ ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የመንግስት ፕሮግራም ተቃውሞ ገጥሞታል። ዝርዝሩን የያዘው ዘገባ ከዜና በኋላ ይቀርባል። ለበርካታ ዓመታት በከተማዋና በአካባቢዋ የሚኖሩ ፍትህ የሚሹ ማህበረሰቦችን ሲያገለግል የቆየው የባህር ዳር ዩኒቨርሲቲ የሕግ ትምህርት ቤት ነፃ የሕግ አገልግሎት ማዕከል ስራዎችን የሚዳስስ ቅንብር ደግሞ በዛሬ የያዝነው ሌላው መሰናዷችን ነው። በሁለተኛው አጋማሽ እንግዱ ወልዴ በሙዚቃ ቃና ፕሮግራሙ ለመዝናኛችሁ የመረጣቸውን ዜማዎች ይዞ አብራችሁ ያመሻል። አብራችሁን እንድታመሹ በአክብሮት እንጋብዛለን። ከዓለም ዙሪያ የተጠናቀሩ ዜናዎችን እናስቀድማለን። መልካም ምሽት። ጤና ስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከቅዳሜ ምሽት ዜና ጋር እንግዶልኔ ነኝ። የቱኒዚያ የባህር ድንበር ጠባቂዎች ወደ አውሮፓ ለመሻገር የሞከሩ 14ሺህ ፍልሰተኞችን ባለፉት ሶስት ወራት ብቻ መያዛቸውን አስታወቁ። ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ቁጥሩ በአምስት እጥፍ ያደገ ነው ተብሏል። አብዛኞቹ ከሳሃራ ግርጌ ካሉ ሀገራት ወደ አውሮፓ ለመሻገር የሞከሩ ናቸው ሲል የባህር ድንበር ጠባቂዎቹ መግለጫ አስታውቋል። ባለፈው ወር የቱኒዚያው ፕሬዚደንት ካይስ ሳይድ ከአህጉሪቱ የሚመጡ ስደተኞችን የሚያጥላላ ንግግር ከተናገሩ በኋላ ከተከራዩበት ቤት እንዲወጡና ጥቃት እንዲደርስባቸው አድርጓል። በደርዘን የሚቆጠሩም ወደ አውሮፓ ለመሻገር ሲሞክሩ ባህር ውስጥ ሰምጠዋል። የጣሊያን መንግሥት በበኩሉ ባለፉት ሦስት ወራት አስራ አራት ሺህ የሚሆኑ ፍልሰተኞች ጣሊያን መግባታቸውን አስታውቋል። ባለፈው ዓመት ተመሳሳይ ጊዜ ጣሊያን የገቡት ስደተኞች 5300 እንደነበር መንግሥት ጨምሮ ገልጿል። በአይቬሪ ኮስት፣ ቤኒን እና ቶጎ የሚታየው የጂሃዲስቶች እውቀት ወደ ምዕራብ አፍሪካ እንዳይዛመት አሜሪካ የረጅም ጊዜ ድጋፍ ለማድረግ ዝግጅት ላይ መሆኗን አንድ ባለሥልጣን አስታውቀዋል። ባለሥልጣኑ ለአሶሴትድ ፕሬስ እንደተናገሩት የሩሲያ ቅጥር ወታደራዊ ቡድን የሆነው ዋግነርን እንቅስቃሴ ለመግታት የምዕራባውያን ድጋፍ አስፈላጊ ነው። በአሜሪካ የውጭ ጉዳይ ሚኒስትር የምዕራብ አፍሪካ ኃላፊ ማይክል ሂዝ እንዳሉት ስጋቱ እያደገ የመጣና አገራቱ ከዚህ በፊት ገጥሟቸው የማያውቅ ነው። በቀጠናው ጉብኝት አድርገው በቅርቡ የተመለሱት ኃላፊው ጨምረው እንዳሉት አሜሪካ አገራቱ የሚያስፈልጋቸውን የድጋፍ አይነት በመለየት ላይ ነች። ሩሲያ በፈረንሳይኛ ተናጋሪ አፍሪካ ሀገሮች በኩል የሚታየውንና ቅኝ ግዛት ያስከተለውን ቅሬታ በመጠቀም ሐሰተኛ መረጃ በማሰራጨትና ዋግነር ቡድንን በመጠቀም አገራቱን እያወከች ነው ስትል አሜሪካ ትከሳለች። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በሁንታ በምትመራው ማሊ አንድ ጋዜጠኛ በእስር ላይ የሚገኝን ሌላ የሙያ አጋሩን ከእስር እንዲለቀቅ የሚጠይቅ ጋዜጣዊ መግለጫ እንዲሰጥ ካደረገ በኋላ የገባበት አልታወቀም። ከትናንት በስቲያ ሐሙስ ጋዜጣዊ መግለጫው ላይ ከተሳተፈ በኋላ ቤተሰቡም ሆነ የሚሰራበት ድርጅት ባልደረቦች ሊያገኙት እንዳልቻሉ ስብስብ ለሪፐብሊኳ ልማት የተሰኘው የአልዩ ቱሬ ተቋም አስታውቋል። ለማግኘት ያደረጉት ሙከራም አለመሳካቱ ታውቋል። ቱሬ ከእስር እንዲለቀቅ ጥሪ ሲያደርግለት የነበረው ባልደረባው ሙሐመድ ባቲሊ በእስር ላይ ሳሉ ባለፈው ዓመት ሕይወታቸው ያለፈው የቀድሞ የአገሪቱ ጠቅላይ ሚኒስትር ግድያ ተፈጽሞባቸዋል ብሎ ባለፈው ወር ሪፖርት ካደረገ በኋላ በእስር ላይ ይገኛል። ይህ በእንዲህ እንዳለ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ቡርኪና ፋሶ በመገናኛ ብዙኃን ላይ የምታደርገውን ጥቃት እንድታቆም ጠይቋል። በቡርኪና ፋሶ የሚገኙ የፈረንሳይ ጋዜጠኞች ባለፈው ሳምንት አገር ለቀው እንዲወጡ ተደርጓል። የራዲዮ ፍራንስ ኢንተርናሽናል እና የፍራንስ 24 ስርጭቶችም እንዲቋረጡ ተደርጓል። ቻይና በታይዋን ድንበር ዙሪያ የሶስት ቀናት ልምምድ በጀመረችበት በዛሬው እለት በታይዋን የሚገኙ አንድ የአሜሪካ ምክር ቤት አባል የቻይናን ጠብ አጫሪነት ለመግታት አሜሪካ በአስቸኳይ ተጨማሪ መሳሪያዎችን እንደምትልክ ዛሬ አስታውቀዋል። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ የሆኑት ማይክል ማኮል እንዳሉት አሜሪካ ለታይዋን ወታደራዊ ስልጠና በመስጠት እንዲሁም የጦር መሳሪያ በማቅረብ ትተባበራለች። ታይፔ በጉብኝት ላይ የሚገኙት ማኮል አሜሪካ ለታይዋን ድጋፍ እንደምታደርግና ድጋፉንም በአፋጣኝ እንደምትፈጽም አስታውቀዋል። የቻይና ጦር በበኩሉ ዛሬ እንዳስታወቀው በታይዋን ዙሪያ የሚደረገው ልምምድ ለደሴቲቱ ነፃነት ለቆሙ ኃይሎች እንዲሁም የውጭ ተባባሪዎች ማስጠንቀቂያ ነው። በዎል ስትሪት ጆርናል ባለፈው እዳር የወጣው ሪፖርት እንደጠቆመው አሜሪካ ለታይዋን 18.7 ቢሊዮን ዶላር የሚገመት መሳሪያ ይሸጣለች። በመጨረሻ አድማጮች፣ በደቡብ አፍሪካ ባለፈው ዓመት ግንቦት ወር ላይ የሞታ አስመስሎ ከእስር ቤት ያመለጠው ፍርደኛ ታንዛኒያ ውስጥ ተይዟል። ግለሰቡ በሐሰት የሞተ መስሎ ከእስር ቤት ማምለጡ የአገሪቱን ባለሥልጣናት ያሳፈረ ጉዳይ ሆኖ ነበር። ታቦ ቤስተር አስገድዶ በመድፈር ጥፋተኛ ተብሎ ከወረደበት በግል የሚተዳደር ወህኒ ባለፈው ዓመት የሞተ መስሎ ቢወጣም የደቡብ አፍሪካ ፖሊስ ስለ ጉዳዩ ያወቀው ግን ባለፈው ወር ነበር። የደቡብ አፍሪካው የፍትህ ሚኒስቴር ሮናልድ ላሞላ ዛሬ እንዳስታወቁት ቤስተር ትናንት ማምሻውን ከፍቅረኛውና ከአንድ ሌላ ግለሰብ ጋር ሳለ በታንዛኒያ የጸጥታ ኃይሎች ተይዟል። ባለፈው ዓመት ራሱን በእሳት አቃጥሎ የሞተ ያስመሰለው እስረኛ ፖሊስ ባለፈው ወር ባደረገው የዲኤንኤን ማጣራት በእሳት የተለበለበው ሌላ ግለሰብ መሆኑን ደርሶበታል። በእሳት ተቃጥሎ የሞተው ግለሰብ ማንነት እስካሁን አለመታወቁን ፖሊስ ጨምሮ አስታውቋል። የፌስቡክ አስገድዶ ደፋሪው በሚል የሚታወቀው ቤስተር ግለሰቦችን በማኅበራዊ ሚዲያ ከማለለ በኋላ አስገድዶ መድፈሩና መዝረፉ ታውቋል። ቢያንስ አንድ ግለሰብን እንደገደለም የኤኤፍፒ ዘገባ አመልክቷል። አድማጮች፣ የምሽቱ ዜና በዚህ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። የዓለም ዜናዎችን አደመጥን። በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም ቪኦኤ ኢትዮጵያ ቻነል 57 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ለምሽቱ ወደ ያዝነው ቀዳሚ ዘገባ እንሻገር። መንግስት የአማራ ክልል ልዩ ኃይልን በዳግም አደረጃጀት ወደ ሌሎች የጸጥታ ተቋማት ለማስገባት እየወሰደ ያለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመው ነው። በትናንትናው ዕለት በሰሜን ወሎ እና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማካሄድ እና ጎማ በማቃጠል ቁጣውን ሲገልጽ መዋሉን ከእነዚሁ አካባቢዎች አስተያየት የሰጡን ግለሰቦች ገልጸዋል። በወልዲያ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ህይወቱ ያለፈ ሰውና ሌላ አንድ ቁስለኛ ወደ ከተማዋ ሆስፒታል ገብተዋል ሲል ማንነቱ እንዳይጠቀስ የፈለገ የሕክምና ባለሙያ ተናግሯል። ልዩ ልዩ ተቃዋሚ የፖለቲካ ፓርቲዎች አፈጻጸሙን በመቃወም መግለጫ አውጥተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡን አስተያየት እርምጃው ግልጽነት እንደሚጎድለውና ሌሎች ችግሮችን ሊያስከትል እንደሚችል ያላቸውን ስጋት ገልጸዋል። የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰጡት አስተያየት እርምጃው በሀገሪቱ ሰላምን የማረጋገጥ ዓላማ ያለውና ህገ መንግስቱን የማስከበር ተልእኮ ያነገበ ነው ብለዋል። የመንግስት ኮሚኒኬሽንስ አገልግሎት ሚኒስትር ደኤታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይ ነው ሲሉ ትናንት በሰጡት መግለጫ አስታውቀዋል። የአማራ ክልልም በጉዳዩ ዙሪያ መግለጫ አውጥቷል። ዝርዝሩን ኬኔዲ አባተ ያቀርባል። በሁሉም የሀገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። የክልል ልዩ ኃይሎችን ወደ ሌሎች የጸጥታ መዋቅሮች የማካተት ውሳኔ ነውም ይሁን ተግባራዊ እርምጃ በተመለከተ ዝምታን መርጦ የቆየው መንግስት ስለጉዳዩ የመጀመሪያውን መግለጫ በኮሚኒኬሽን አገልግሎቱ በኩል የሰጠው በአማራ ክልል እየተወሰደ ካለው እርምጃ ጋር በተያያዘ የተቃውሞ ድምጾችና ተግባራት ከተስተዋሉ በኋላ ነው። ወሰድ ላይ ያለውን እርምጃ በተመለከተ ትላንት መጋቢት 29 ለአገሪቱ ብሔራዊ ቴሌቪዥን ማብራሪያ የሰጡት የመከላከያ ሰራዊት ምክትል ጠቅላይ ታማዦር ሹም ጄኔራል አበባው ታደሰ እርምጃው የአገሪቱን የጸጥታ ኃይል ህገ መንግስቱ በሚፈቅደው መልኩ የማደራጀት ተልእኮ ያነገበ እንደሆነ ገልጸዋል። አንድ ኢትዮጵያ እንዲያውቅ ለምንፈልገው በአገሪቷ የጸጥታ ኃይል እንዲገነባ የሚፈቅደው ህገ መንግስቱ መከላከያና ፌዴራል ፖሊስ ነው። ይህ ይታወቃል። በየክልሉ ያለው ልዩ ኃይል ሁሉም ልዩ ኃይል በሳይዙ ልክ አለው። በሌላ አነጋገር ሀገር በሚመስል ደረጃ 14 15 ሪንጀር አለው። አይቻልም። ይሄ ይሄ እንዴት አድርገን እንጠቀምበት የሚል እንደዚሁ ዝም ብሎ በሞራን የተገባበት አይደለም። ለረጅም ጊዜ ጥናት ተደርጎበት አወቃቀሩ ደግሞ ጉለት አለው። እጥረቶች አሉ። እንደ ሀገር እጥረቶቹን የሚገልጸው ምንድን ነው? ሪፈራንሱ ህገ መንግስት ነው። ከህገ መንግስት አንጻር ስናይ እነዚህ ኃይሎች ህጋዊ አይደሉ። ህገ መንግስቱ እውቅና አይሰጣቸው ለክልል ኃይል የሚሰጠውን መደበኛ ፖሊስን ብቻ ነው ህገ መንግስቱ። የታጠቀን ኃይል የሚሰጠው አንደኛ መከላከያ፣ ሁለተኛ ፌዴራል ፖሊስ፣ ሶስተኛ ደግሞ መደበኛ ፖሊስ። ከዚህ ውጭ ህገ መንግስቱ አይልም። ይህ ኃይል ህጋዊ አይደለም ማለት ነው አወቃቀሩ። ስለዚህ ወደ ህጋዊ መስመር እናስይዘዋለን። ሁለተኛ የኃይል አገነባቡ ብሔር ተኮር ነው። ምን ማለት ነው ብሄር ተኮር? ብሄር ተኮር ማለት ደግሞ ለኦሮሞ ህዝብ ሞታለሁ ብሎ ቃል ይገባል። አማራውስ በግልጽ አማርኛ ጉዳዩ አይደለም። አማራው ደግሞ ይመጣና ለአማራ ህዝብ ሞታለሁ ይላል። ኦሮሞውስ ጉዳዩ አይደለም። ብሄር ተኮር ስለሆነ አገር አቀፍ የሆነውን አብሮነት የመኖር የህዝቦችን አንድነት ይሸረሽራል። ሶስተኛው ነገር ደግሞ የአገሪቷን የፖለቲካ መፍቻ መንገድ አበላሽቷል። ስለዚህ ፖለቲከኛው በሀሳብ ማሸነፍ ሲያቀተው ሌላ በትራለሁ ማለት ነው። የታጠቀውን ኃይል ያነሳል። ሶስት አመት ሙሉ ጦርነት የቆየ ነው። ለምንድን ነው ፖለቲከኛና ኃይል ተገናኘ ትግራይ ላይ? አራተኛ ያለበት እጥረት የብሔራዊ ለአገር እና ለሁሉም ህዝቦች የሚሞተውን ኃይል መገዳደር ቻለ። ተገዳዳሪ ኃይል ተፈጠረ። ስለዚህ ነው ጥናቱ ህገ መንግስት ወደሚለው ይህንን ኃይል እንደገና ሪፎርም እናርገው ሪፎርም አድርገን እናደራቸው የሚል ውሳኔ የተወሰነው እንበት ነው። ትጥቁን እናስፈታው አልተባለ። ሪፎርሙ ደግሞ እንዴት አድርገን ነው የምናደርገው? እንደ አቅም ወስደን መከላከያ መግባት ያለበት መከላከያ እናስገባው፣ ፌዴራል ፖሊስ የሚገባው ፌዴራል ፖሊስ እናስገባው፣ መደበኛ ፖሊስ መሆን የሚፈልገው ደግሞ መደበኛ ፖሊስ እናርከው። ይህ ምን ክፋት አለው? ህግ ማስያዝ፣ ይሄ እኮ የህገ መንግስቱ ጉዳይ ነው። ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች እና ከአማራ ክልል አንዳንድ አካባቢዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ የክልል ልዩ ኃይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን፣ ሆኖም ውሳኔውን በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ አለም ተገኘ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። ጅምሩ በጎ ነው። በጣም በጎ አንፃር ትክክለኛ እንቅስቃሴ ነው። ግን ውዥንብር ፈጥሯል። አሁን ባለው ሁኔታ ትላንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ ማድረግ ግንዛቤ ማስጨበጥ ስራዎች ላይ ትንሽ ድክመቶች ነበሩ። ያ ነገር ደግሞ ለውዥንብር፣ ለተለያዩ አሉባልቶች፣ ለስጋቶች አልራስ ራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረ ና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል ከዚህ በፊት በክልል ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖለቲካ አስተላለፍ አይኖርም። ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል፣ የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለው እና ይሄ ሰላም በሌለበት ሁኔታ፣ የፖለቲካው አሰላለፍ በጣም አጣብቂኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የሕልውና አደጋ ውስጥ የገባ ማህበረሰብ አለ አሁን በተጨባጭ ማለት ነው። ጦርነት ሊከፈትበት ምናልባትም ደቂቃውን ሰዓቱን ወቅቱን የማያቅ ሕዝብ ወይም ማህበረሰብ አለ ብለን እናምናለን። ያነ ሕዝብ ማን ነው ከተባለ ያነ ማህበረሰብ ማነው ከተባለ፣ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይም ማህበረሰብ ምንም ሳይታሰብበት ውይይት ሳይደረግበት መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይህ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን። የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ካለፈው ረቡዕ ጀምሮ በከተማው አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በትናንትና እለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞን በርካታ አካባቢዎች መንገዶች መዘጋታቸውን ተናግሯል። ጎቢ ከወልዲያ ና መንግስት እያደረገ ያለው ነገር ትክክልም ስላልሆነ አካሄዱ ሁሉም እንደ አድማ ነው። መንገዶች ዝግ ናቸው። አሁን ከወልዲያም ወደ ቆቦ የሚሄድም የለም። ከወደ ወልዲያም ወደ መርሳ የሚሄደለም፣ ከመርሳም ተዘግቷል። እንቅስቃሴ የለም። በትክክሉም ዛሬ ምንም አይነት እንቅስቃሴ የለም። መንገዶች ሙሉ ዝግ ናቸው። ሰሜን ወሎ ላይ ዝግ ነው። ስለዚህ በሁሉም አቅጣጫ ዝግ ነው። መንገድ ብቻ ነው የተዘጋው ወይስ ሌሎች የንግድ እንቅስቃሴ ከተማ ውስጥ ያሉ የታክሲ እንቅስቃሴ ምናምን አለ? ሆስፒታል የሕክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጪ ደግሞ በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል። በሄደበት ጊዜ ለቁሶ የተጨመረው ያው ካመጡትም ካለው መረጃ የሰማነው ማለት ነው እና ይሄ ልዩ ላ አባላት እግሩ ነው ቆስሎ የመጣው ዛሬ ደግሞ አንድ የመከላከያ ባል ተመቶ መጥቷል እሱ አሁን በህይወት የለም ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው ከሞተላ የመጣው ሁለት ሰው ብቻ ነው የመጣው እኛ ጋር የመጡት ውስጥ ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደ ውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደ ውሃን ጨምሮ በተለያዩ አካባቢዎች ትናንት ህዝቡ ጎማ በማቃጠልና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል። አሁን እኛ አካባቢ ላይ ያለ ሁኔታ ምንድን ነው? የአማራ ልዩ ኃይልን ትጥቅ እናስፈታለን በሚል የተጀመረውን እንደ ሀገር ብለው ነው የመጡ ሚሊዮን ክለን እንዳፍለኩ ቢዜ እስካሁን ተኩስ የበቱ ያለ ልዩ ኃይሉ ከፍተኛ የሆነ ቁጣ እያሰማ እየተኮሰ ነው ያለ። ተኩሱ ከማን ጋር ነው? ዝም ብሎ የሚተኩስ ልዩ ኃይሉ ከስሜት ስሜት የወደዱ ተኩስ ነው እንጂ በመከላከያና በልዩ ኃይሉ መካከል እስካሁን የተኩስ ልውውጥ የለም። የለም የተኩስ ልውውጥ የለም፣ እስካሁን ከዚያው ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ና ህብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማህበረሰብ ለስጋት ተጋልጧል ሲልም ገልጿል። ከመተማ ወረዳ ሱመት መንደፋ ቀበሌ ነው ኛ አካባቢ ምዕራብ ጎንደር ዞን የዚህ ምዕራብ ጎንደር ዞን አብዛኛው ጊዜ ስጋት ቀጠና ነው የነበረ። ግን ባልታወቀ ምክንያት ይሄንን ሁሉ ንጥርግርጋጎ ቦታዎች የሚባሉ ወደ ስድስት በሮች አሁን ክፍት ናቸው፣ ተከፍተውብናል። ምንም አይነት የፀጥታ ሳይገባ ያለውን ቢያንስ ሙሉ አንድ ሁለት ሻለቃ የመራው ልዩ ኃይል ይወጣል። የፌዴራል መንግስት ነው አስወጣ የሚባል አሁን እዚህ መካከል ላይ ቱበት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ጋር ትንቅንቅ ማለት ነው። እኛንን አትሄዱም በማለት ለዛሬ አድረውልናል። ነገ እንግዲህ ይዞ አይታወቅም ግን ዙሪያው ጠረፋውን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን ክፍት ነው። መሀል አካባቢ የገጠሩ እንዳለ በፍልሰት ወደ ኛ ገብቶ ነው ማህበረሰቡ እና ንብረቱን ከብቱን እየነዳ ወደ መካከሉ እየተጠጋ ያለ ፈርጦ ማለት ነው። ህዝቡ አሁን ዛሬ ከጠዋት ጀምሮ እስካሁን ደስ ሰላማዊ ሰልፍ የነበረ የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል። አንድ ጥርጣሬ እየፈጠረ ያለው ለምሳሌ በቅርቡ ከአሸባሪነት መዝገብ የተፋቀው ከህወሓት በፕሪቶሪያው ስምምነት እንዳላሰቱ የተለያዩ የመንግስት ከፍተኛ አመራሮች በአደባባይ በፓርላማ የሚጠብቅ መንግስት በሌለበት ሁኔታ አማራው ላይ ልዩ ኃይሉ ይፍታ ማለቱ ምንም ጥርጥር የለውም። አማራውን ጥቃት ለማድረስ የተደረገ ሴራ ነው ብለን ስለምናምን ነው መግለጫውን ያወጣ ነው የመከላከያ ሰራዊት ምክትል ጠቅላይ ታማዦር ሹም ጀኔራል አበባው ታደሰ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ እየተካሄደ ነው ያሉ ሲሆን በአማራ ክልል የተፈጠረው ችግር በተግባቦት ክፍተት የመጣ ነው ብለዋል። ህወሀትም በሰላም ስምምነቱ መሰረት ትጥቅ እየፈታ ይገኛል ሲሉ ገልጸዋል። ይሄ ነገር አፈጻጸሙ ላይ ጥናት ቀርቦበት መንግስት ወስኖ ኮሚቴ ተቋቁሞ እኩል በጋራ ነው እየተፈጸመ ያለው አፈጻጸሙ እኩል ነው እያደረግን ያለ ነው አንደኛውን አሳብጠን አንደኛው የምናደርገው አይደለም ትልቅ ኃላፊነት ያለብን ሰዎች ነን ሁለተኛ ኢትዮጵያን እኩል የምናይ ነን ኢትዮጵያን የምንጠብቅነን ስለዚህ አንደኛውን አሳብጠን አንደኛው የምናደርግበት ነገር የለም። ሶስተኛው ፕሮግራም ደግሞ የታጠቁ ኃይሎች መፍታት አለባቸው ለምሳሌ የትግራይ የትግራይ ክልል እንደ ማንኛውም ክልል መደበኛ ፖሊስ ብቻ ነው የሚኖረው የታጠቀ ልዩ ሀይል የሚባል በፍጹም አይኖረውም የኮ ሶስት ዓመት ኮ ታገል በሰላም ስምምነቱና ማዕቀፉ መሰረት ደግሞ እየሄደ ነው ያለው ከባድ መሳሪያ እየተቀበልን ነው ሌላውን ትጥቅ ደግሞ ይፈታል ሲደመር በህገ መንግስቱ የጸጥታ ኃይል መከላከያ ፌዴራል ፖሊሲ ይኖራል በክልሎች መደበኛ ፖሊሲ ይኖራል እንደገና ሲደመር ሶስት ሪንጀር ያያል የኢትዮጵያ ህዝብ ሰላሳ ሪንጀር አያያል ይህ ነው እውነቱ ስለዚህ ፕሮግራማችን መሰረት ደግሞ አፈጻጸሙ ላይ በሁሉም ክልል በሚባል ደረጃ ይህንን ውይይት በየደረጃው ያለው አመራር ተዋይቶበታል፣ ተቀብሎታል፣ ደስተኛም ነው። በአንዳንድ የአማራ ከባቢና ዩኒቶች ካልሆነ በስተቀር አማራ ልዩ ኃይል የሚባለው አብዛኛው ተቀብሎታል። ይሄ ደግሞ በኮሚኒኬሽን ያለ ችግር ነው። ይህን የኮሚኒኬሽን ችግር እየፈታ ነው ያለ ነው። አፈጻጸሙ ላይ የታየው ጉለት ይሄ ነው። ከዚ ውጭ ግን ባወጣነው ፕሮግራም መሰረት በአጭር ጊዜ ይህን ኃይል ወደምንለው ፕሮግራም እናስገባዋለን። የታጠቀ ኃይል የኢትዮጵያ ህግ የሚፈቅደው መከላከያና የብሔራዊ ደህንነቱ ነው። ሪፈራንሳችን ህገ መንግስት ነው። አንድን መንግስት ማውረድም ማውጣትም የሚቻለው በህዝቦች ተቀባይነት ያለው ብቻ ነው። ይሄ ከሆነ ደግሞ መነጋገር አለባቸው። ለምሳሌ አማራ አካባቢ ላይ የነበረው የአገው ሸንጎ፣ ቅማንት በንግግር እየፈታና ያለ ቤንሻንጉል ላይ የነበረው ጋምቤላ ጋር የነበረው የታጠቁ ኃይሎች እነዚህም በሰላም መነጋገር ስላለባቸው ትጥቅ እንደማያዋጣ ሞክሮትም ስላልቻሉ ስለዚህ እነዚህም ወደ ሰላም እያመጣ ኦሮሚያ ጋ አካባቢ ላይ ያለውን ሸኔ ጋር ደግሞ ንግግር እየተጀመረ ነው። በጉልበት ግን በፍጹም አያዋጣህም። አሁን ኃይላችን በፍጹም ይሄንን ከባቢ ላይ ልክ እናስገባለን። አሁን እኛ እየሰራ ነው ያለነው ነገር የህዝቦችን ሰላም፣ የህዝቦችን አብሮነት፣ የህዝቦችን መተማመን የሚያመጣ ከእኔ በላይ ህዝቡ ይገባዋል ብዬ አስባለሁ። ምክንያቱም ወጥቶ አሁን ከአንድ ክልል ወደ ሌላ ክልል መሄድ ይችላል። ከአንድ ሰፈር ወደ ሌላ ሰፈር ደፍሮ መሄድ ይችላል። ከአንድ ቦታ ወደ አንድ ቦታ መዝናናት ይችላል። ይህንን እንቅፋት የሆነውን ነው እኛ እያጸዳን ያለነው። ከጉዳዩ ጋር በተያያዘ የሐሰት መረጃዎች እየተናፈሱ ይገኛሉ፣ ያሉት የመንግስት ኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ በኩላቸው በበኩላቸው በሁሉም ክልሎች የሚከናወነውን እርምጃ በተመለከተ መንግስት መረጃ መስጠቱን ይቀጥላል ብለዋል። በሚነዙት የተሳሳቱ መረጃዎች ህዝቡም ሆነ የጸጥታ ኃይሉ ደናገር ሊደናገር አይገባው። እንግዲህ እነዚህ ሂደቶች በተመለከተ በሁሉም ክልሎች ውስጥ ያለው የመርሃ ግብሩ ሂደት ምን ይመስላል የሚለውን ደግሞ እኛም እየተከታተልን በመገናኛ ብዙሀን በኩል ለህብረተሰቡ የምናደርስ ይሆናል። ጉዳዩን በተመለከተ የአማራ ክልል መንግስት ትናንት ምሽት ላይ ባወጣው መግለጫ በሁሉም ክልሎች የሚገኙ የልዩ ኃይል አደረጃጀቶችን መልሶ የማደራጀት ተግባር በፌዴራልና በሁሉም ክልላዊ መንግስታት መሪዎች የጋራ ስምምነት እንደ አንድ ሀገር አንድ ጠንካራ የፌዴራል ና የክልል የጸጥታ መዋቅር እንዲኖረን ታስቦ የሚተገበር ነው ብሏል። በሌላ በኩል አንዳንድ ያላቸው አካላት የአማራ ክልል ልዩ ኃይል አየር ላይ እንዲበተን እየተደረገ ነው የሚል ሀሰተኛ መረጃ በማሰራጨት የአማራን ህዝብ ውስጣዊ ሰላምና አንድነት የሚያፈርስ እንዲሁም የልዩ ኃይሉን አንድነት የሚረብሽ እንቅስቃሴ ላይ ተጠምደዋል ያለው የክልሉ መንግስት የክልሉን ህዝብ መብትና ጥቅም የሚጋፋ የትኛውንም አይነት ውሳኔ ተግባራዊ አላደርግም ሲል አመልክቷል። የተጀመረው ልዩ ኃይሉን መልሶ የማደራጀት ስራም መላው ህዝባችንንና የልዩ ኃይላችንን በማወያየትና በመተማመን የሚፈጸም በመሆኑ የልዩ ኃይሉ አባላት በየካምፓችሁ ወይም በየተመደባችሁበት የስራ ቦታ በመመለስ ተረጋግታችሁ በትዕግስት እንድትጠብቁ ሲል እንዲችልም ጥሪ አስተላልፏል። የክልል ልዩ ኃይሎችን መልሶ የማደራጀት ተግባርን በተመለከተ ከአማራ ክልል ውጭ በሌሎች ክልሎች ስላለው ሁኔታ የፌዴራሉ መንግስትና መከላከያ ሰራዊት ካሉት ውጭ በግልጽ የሚታወቅ ነገር የለም። ከአማራ ክልል ባለፈ በጉዳዩ ላይ እስካሁን ይፋዊ መግለጫ የሰጠ ሌላ ክልልም የለም። እኛም ከፌዴራሉ መንግስትና ከተለያዩ ክልሎች ተጨማሪ መረጃ ለማግኘት ያደረግነው ሙከራ ለጊዜው አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲ ባተን ለዘገባው እናመሰግናለን። በቀጥታ በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን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 አሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ መጋቢት ሰላሳ ምሽት ፕሮግራማችንን ነው። ከአሁን እስከ ፕሮግራማችን ፍጻሜ እስከ አራት ሰዓት ላሉት ደቂቃዎች ደግሞ መስተንግዶውን ለባልደረባዬ ለእንግዱ ወልዴ ይለቅለታለሁ። እንግዱ ለሙዚቃ ቃና ከመረጠላችሁ አዝናኝ ሙዚቃዎች ጋር አብሯችሁ ያመሻል። መልካም ቆይታ። ya, ጤና ይስጥልኝ አድማጮች ሳምንታዊ የሙዚቃ ቃና በቅዳሜ ምሽት ዘና ሊያደርጋችሁ ተራውን ተረክቧል። ዛሬ የመጋቢት ወር ማጠናቀቂያ የመጨረሻው ቀን ላይ እንገኛለን። ከትናንት በስቲያ መጋቢት 28 ነበር። ታዲያ ባልደረባይ ቆንጅታየ ዛሬ እኮ በኢትዮጵያ ታሪክ አንድ ትልቅ ቀን ነው ስትለኝ፣ ልክነሽ ቆንጅት መጋቢት 28 አልኳት። ጣሊያን ኢትዮጵያን በወረረች በአምስተኛው ዓመት በ1933 ዓ ም በእንግሊዛዊ ጄኔራል ካኒንግሃም እና በኢትዮጵያ አርበኞች የተመራው ጦር ከምስራቅ በሶማሊያ በኩል ገብቶ በመገስገስ አዲስ አበባን ተቆጣጠረ። የፋሺስት ጣሊያንን ባንዲራ አውርዶ የኢትዮጵያን ባንዲራ አውለበለበ። በወሩ መያዛ 27 ደግሞ በስደት በነበሩት ቀዳማዊ ኃይለ ሥላሴና በሌላው እንግሊዛዊ ጄኔራል ዊንጌት የተመራው ጦር አዲስ አበባ ገብቷል። በንጉሠ ነገሥቱ ዘመን መያዘ 27፣ ቀጥሎ በመጣው ወታደራዊ መንግስት ደግሞ መጋቢት 28 ቀን የድልቀኑ ሲከበር ቆይቶ፣ ተከትሎ በመጣው የኢህአዲግ ብልጽግና መንግስት ደግሞ ተመልሶ መያዛ 27 የድል ቀን ወይም የአርበኞች ቀን ተደርጎ በመከበር ላይ ይገኛል። የትኛው ቀን ነው የድል ቀንም ሆኖ መከበር ያለበት የሚለው አጨቃጫቂነቱ እስካሁን ዘልቆ ቆይቷል። ለማንኛውም በፋሺስት ጣሊያን ላይ የተደረገውን ድል ለማስታወስ ዝነኛው ድምፃዊ ተስፋዬ ገብሬ በቀኑ ስም መጋቢት 28 የሚል ዜማውን ድንቅ በሆነው ድምፁ አቀንቅኗል። To charity, am the last I want to for ይከበር፣ ዘላለም በሀገራችን፣ መጋቢታ ስምን በያመቱ ይምጣ። የእናንተ መሳሪያ ጦር ጋሻችው ይምጣ። መጋቢታ ስምን የድላችን ቀን ይከበር፣ ዘላለም በሀገራችን፣ መጋቢታ ስምን በያመቱ ይምጣ። የእናንተ መሳሪያ ጦር ጋሻችው ይምጣ ያሳየችው አጉሩን በመቀስቀስ እስከዚህ ያደረሱ ናቸው አባቶቻችን ደማቸውን ያፈሰሱት አርበኞቻችን። to the top now. ቀን ይከበር ሁል ጊዜ በሀገራችን መጋቢት ስምንት በያመቱ ይምጣ። የእናንተ መሳሪያ ጦርጋሻች ባልደረባዊ ቆንጅታዬ ታሪካዊውን ቀን መጋቢት ሀያ ስምንት እንዳስታውስ ስለረዳችኝና ቀኑን በማስታውሷ ምክንያት የተስፋ ግብሬን መጋቢት ሀያ ስምንት እንድናደምጥ ስላደረገች እናመሰግናለን። ስለ ባልደረቦቼ ካነሳው ዘንድ አድማጮች፣ ይህን የሙዚቃ ቃና ዝግጅት ግሩም አድርጋ በቴክኒክ የምታቀናብርልኝ ጽዮን ግርማ ናት። ሲሆን በአንድ ወቅትም የዚህ ፕሮግራም አዘጋጅ ነበረች። ከባልደረቦች የጨዋታ ሳልወጣ የሙዚቃ ቃና ፕሮግራምን በመጀመሪያ በ1998 ላይ የጀመረውና ለረጅም ዓመታት ከአድማጮች ጋር ግሩም ግንኙነት ፈጥሮ የቆየው ደሳለኝ መኮንን ነው። ደሳለኝን አንድ ቀን ጋብዘን ገጠመኞቹን እንዲያወጋን እናደርጋለን። ታዲያ አዲስ የፕሮግራሙ አዘጋጅ እንደመሆኔ የሙዚቃ ቃና የሚለውን የፕሮግራሙን ስም ማናወጣው ብዬ ላቀረብኩት ጥያቄ በስም ማውጣት ውድድሩ አሸናፊ የሆነውና ታሪኩን ደብቆኝ የቆየው ሌላው ባልደረባዬ አሉላ ከበደ እንደሆነ ተረድቻለሁ። አድማጮች ስለ ባልደረቦቼ ይህን ያህል ካልኩ በኋላ ወደሚቀጥለው ምርጫ ሲሄድ፣ ቀደም ብለን ያደመጥነው ተስፋዬ ገብሬ ገና በአፍላ እድሜው ከሚወዳቸውና በምሽት ክለቦች ከሚጫወታቸው የውጭ አቀንቃኞች መካከል ፍራንክ ሲናትራ ይገኝበታል። ዳትስ ላይፍ ከሲናትራ ተወዳጅ ሥራዎች አንዱ ነው። that's life that's life that's what all the people say you're riding high in april shot down in may but i know i'm gonna change that tune when i'm back on top back on top in june i said that's life that's life some people get their kicks stomping on a dream, but I don't let it, let it get me down. Cause this fine old world, it keeps spinning around. I've been a puppet, a pauper, a pirate, a poet, a pawn and a king. I've been up and down and over and out. And I know one thing. Each time I find myself flat on my face, I pick myself up and get back in the race. That's life. That's life. I tell you, I can't deny it. I thought of quitting, baby. But my heart just ain't gonna buy it. And if I didn't think it was worth one single try, I'd jump right on a big bird and then I'd fly. I've been a puppet, a pauper, a pirate, a poet, a pawn, and a king. I've been up and down and over and out, and I know one thing. Each time I find myself laying flat on my face, I just pick myself up and get... ሲናትራ የሕይወትን ውጣ ውረዶች የገለጸበት ዛትስ ላይፍ የተሰኘው ዜማ ነበር አድማጮች። የግል ሕይወቱንም ያንጸባረቀበትና በሕይወት መንገድ ላይ ወድቆ መቅረት ብቻ ሳይሆን መነሳትና እንደገና መቀጠል እንዳለ የሚያመለክት ነው። ይባላል። ድንገት አዲስ ሙዚቃዎችን ስፈልግ ያገኘሁት ነው። እኔ ወድጄዋለሁ፣ እናንተም እንደምትወዱት ተስፋ አድርጋለሁ። አልረሳሽም በተሰኘው በዚህ ዘፈኑ የቪዲዮ ቅንብሩም ግሩም ነው። ጨክነሽ አትራቂኝ፣ አልፎ አልፎ ጠይቅኝ ይላል። ማኪንን እናመሰግናለን እያደመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን የቅዳሜ ምሽት የሙዚቃ ቃና ዝግጅታችንን ነው አድማጮች የሙዚቃ ምርጫ ካላችሁ እንዲሁም በዝግጅታችን ላይ አስተያየት ካላችሁ በቁጥር 2022513505 በዋትሳፕ ላይ ልታደርሱን ትችላላችሁ ወይም ደግሞ ሆርን አት ቪኦኤ ኒውስ ዳት ኮም በሚለው የኢሜይል አድራሻ መልእክታችሁን ብትልኩልን ይደርሰናል የሙዚቃ ቃና ይቀጥላል። የማስተናግዳችሁ እንግዲህ ወልዴ ነኝ። ወደ ኮንጎ በመዝለቅ በአዊሎ ሎንጎምባ የተቀነቀነውና በስፋት ወደሚታወቀው ሞቅ ያለ ዜማ እንሄዳለን። ኩፔ ቢባምባ በንደረፈን አቆጣጠር 1998 የወጣው ይህ ዘፈን አሁን ድረስ ተወዳጅ ነው። በብዙ አፍሪካ ሀገሮች በሚዘጋጁ ፓርቲዎች ላይ ታዲያ ይህ ዘፈን ካልተጫወተ ድግሱ እንዳልተደረገ ይቆጠራል። ቀጥለን አድማጮች ወደ ኢትዮጵያዊ ሙዚቃ ቀማሪና አቀንቃኝ ሮፍናን እንዘልቃለን። ቀነኒሴ ሲል የሰየመውን ይህን ስራ ልጋብዛችሁ። የባህላዊ የሙዚቃ መሳሪያን ከዘመናዊ ጋር በአንድ ላይ አዋህዶ በመስራት መለያው ያደረገውን የሮፍናንን ስራ ነበር ያዳመጥነው። አቤል መኮንን ተስፋዬ ከኢትዮጵያውያን ወላጆች የተገኘ ካናዳ ውስጥ የተወለደ ወጣት ነው። አቤል መኮንን ተስፋዬ ማን ነው ለምትሉ፣ በዊኬንድ ብል በቂ ይመስለኛል። ስፖቲፋይ በተሰኘው የሙዚቃ ማዳመጫ መተግበሪያ ላይ ከፍተኛ ቁጥር ያለው አድማጭ በማግኘት አንደኛ የሆነው በዊኬንድ 113 ሚሊዮን የሚጠጉ አድማጮች አሉት። የምጋብዛችሁ ብላይንዲንግ ላይትስ የተሰኘውና በዚሁ ስፖቲፋይ በተሰኘው መተግበሪያ በብዛት በመደመጥ አንደኛ የሆነውን ዘፈን ነው። 3 ነጥብ 5 ቢሊዮን ጊዜ ተደምጧል። እኔ በዚሁ ልሰናበታችሁ አድማጮች። የሙዚቃ ቃና ሳምንት ቅዳሜ ተመልሶ ይመጣል። እንግዲህ ወሌነኝ የሳምንት ሰው ይበለን። ሰላም። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ንስስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። ኢንስታግራምና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን፣ ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን cilana chu v o a የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ ተጠናቀቀ። ያስተናገድኳችሁ ቆንጂት ታየነኝ የምሽቱ ዋና አዘጋጅ ጽዮን ግርማ ነች። ስላደመጣችሁን በመላ ባልደረቦቻችን ስም እናመሰግናለን። ነገ እሁድ በሶስት ሰዓት በሚቀርበው ፕሮግራም ዳግም እስከምንገናኝ በሰላም እደሩ።